ከስድስት ዓመታት በኋላ የሂሳብ መያዣ ሰነድ ይዘው ሂሳብ በማያሰሩ ግብር ከፋዮች ላይ የተሰራው አዲሱን የገቢ ግብር ግምት ነጋዴዎች አልተቀበሉትም። ከገቢያችን ጋር ፍጹም ተመጣጣኝነት የሌለውና ከሥራ ውጭ የሚያደርገን ነው ብለውታል። የአዲስ አበባ የታክስ ፕሮግራምና ልማት ሥራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ትመናው የተከናወነው ሰፊ ጥናት ተደርጎ እንደሆነ ከገለጹ በኋላ ቅሬታ አለኝ የሚል ማንኛውም ነጋዴ ያለምንም ክፍያ ተጨባጭ ማስረጃ አያይዞ ቅሬታውን ማቅረብ ይችላል ብለዋል። ጽዮን ግርማ ዝርዝሩ አላት። በአዲስ አበባ ከተማ በሚገኙ በቁርጥ ግብር ተመን ግብር ሲከፍሉ የነበሩ ዝቅተኛ በሚል የግብር መጠሪያ የሚስተናገዱ ግብር ከፋዮች ከስድስት ዓመታት በኋላ አዲስ የተተመነው የቀን ገቢ ግብር ግምት ከኛ ገቢ ጋር የሚጣጣም አይደለም ሲሉ ምሬታቸውን በመግለጽ ላይ ናቸው። በትናንትናው ምሽት ያነጋገርናቸው ነጋዴዎች ለአሜሪካ ድምጽ የተናገሩት በጸጉር ስራ ላይ እንደተሰማሩ እና በሀገሪቱ ባለው የመብራት መቆራረጥ በቀን የሚሰሩት ገንዘብ አነስተኛ መሆኑን ገልጸው ተመናቸው ግን ስድስት መቶ እስከ አንድ ሺ ብር እንደሆነ ተናግረው ነበር። በዛሬው ዕለት ያነጋገር ነው ሌላ ወጣት ደግሞ በአነስተኛ ኮንቴነር ሱቅ ውስጥ የመኪና መፈታቻ እቃ እንደሚሸጥና ከዚህ ቀደም የቀን ገቢው ከመኑ ሁለት መቶ ብር እንደነበር ገልጾ ሱቁ ከያዘው የእቃ ዋጋ በላይ የገቢ እንደተተመነበት ይናገራል። አሁን ስንት ተገመተ? ወደ ሶስት ሺ ሁለት መቶ ምናምን ገ ሱቅ ምን ያህል ትሆናለች? አንድ ሜትር ከምናምን ኮንቴነር ናት። በጣም አነስ ያለች ናት። እንቅስቃሴ ወደፊት ከሰዎችም እንትን ፈልጌ በብድርም ሞቅ ሞቅ አድርገዋለሁ ብዬ ነበር። ሀሳቡ ግን ያለው የአሁኑ የግብር አተማመን በጣም ሞር በጣም ብዙ ሰው እንዳለ ሁሉም ያልተስማማበት ሻል ቅሬታው እንዳለ ሙሉ በሙሉ ቅሬታ ሁሉም ቅሬታ አለ። አምልሽ አሁን አንድ ግብር ሲጣል በተወሰነ ፐርሰንት እንትን ቢባል ደስ ይላል። ይሄ ብዙ ፐርሰንት ነው። ልዩነቱ ከፍተኛ መጥተው እዛ ሱቁ እንኳን ቆመው ያለውን እንቅስቃሴ እያዩ በዛ በትክክለኛው በግልጽ የማስገባውን ነገር አይተው እንትን ቢተምኑ ፌር ከሆነ ምንም ችግር የለው። ደስ ይልሻል። ግብር ደግሞ ማንም ኢትዮጵያዊ መክፈል ያለበት፣ ዓለም የተቀየረው በዛ ነው። ግን ይሄ ደግሞ አተማመኑ የተጋነነ ነው። በዚህ ጉዳይ ላይ እንደዚህኛው ወጣት ሁሉ በርካቶች ከፍተኛ ቅሬታ አላቸው። ሰርተን ያላገኘነውን ገቢ እንዴት ገቢያችሁ ነው ተብሎ ይተመንብናል የሚል ይህንንም ቅሬታ ይዤ በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ ታክስና የፕሮግራምና ልማት ገቢዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ጋር ደውዬ ነበር። ቁርጥ ግብር ጥናት የቀን ገቢ ግምት ጥናት የተካሄደው ከስድስት አመት በኋላ ነው። አሁን ድረስ የአዲስ አበባ ግብር ከፋይ ግብር ሲከፍል የነበረው ሁለት ሺ ሶስት አመተ ምህረት በተገመተለት የቀን ገቢ ግምት ነው። ነገር ግን በሁለት ሺ ሶስት እና በሁለት ሺ ስድስት መካከል በንግዱ እንቅስቃሴም በአጠቃላይ በከተማው ገቢም እንዲሁም በአገሪቱ ከፍተኛ የሆነ የኢኮኖሚ እድገት ተመዝግቧል። በዚህ የኢኮኖሚ እድገት መነሻው ደግሞ አንዱና ትልቁ የግሉ ሴክተር ነው። ስለዚህ አሁን ከግብራ ከፋይ አኳያ እየተነሳ ያለ ጥያቄ ጨመረብኝ የሚለው ሁለት ሺ ሶስት ከተገመተለትና ከዛ ግምት ይከፈል የነበረውን ገቢ ሁለት ሺ ዘጠኝ ከተገመተለት ጋራ በማነጻጸር ነው። ይሄ ደግሞ ማንም ሊረዳው እንደሚችለው በስድስት አመት መካከል በገቢ በሚከፈለው ታክስ ላይ ጭማሪ መኖሩ የሚቀር ነገር አይደለም። ስለዚህ አሁንም ግብር ከፋዩ አንድ መረዳትና ማየት ያለበት ሁለት ሺ ሰዎች ሲከፍል የነበረውን ሁለት ሺ ዘጠኝ ላይ ከፍላለሁ ብሎ ማሰብ በጭራሽ የሚቻልም አደለም፣ የሚገባ ነገርም አደለም። ይሄ ራሱ ውስጡም በራሱ ያውቀዋል ብዬ አስባለሁ። ወይዘሮ ነጻነት እንደሚሉት አሁን የተደረገው የነጋዴው ማህበረሰብ ላይ ቁርጥ ግብር ከመጣሉ በፊት ገበያቸውን መሰረት ያደረገ ታክስ ለመጣል እንዲቻል ጥናት መሰራቱን ነው። ይህ ማለት ደግሞ ግብር ማለት አይደለም። አመታዊ ግብራቸው የሚሰራው ከዚህ በኋላ ነው። በዚህ ላይ ቅሬታ ያለው ማንኛውም አካል ቅሬታ የሚሰማበት መንገድ ተዘጋጅቷል ይላሉ። በሌላ በኩል አሁን የተገመተው የቀን ገቢ ግምት በዝቶብኛል የሚል ጥያቄ አዎ፣ ከተለያየ አቅጣጫ እየተነሳ እንደሆነ እናውቃለን። በዛ ግምት ላይ ተመስርቶ ምን ያህል ግብርና ታክስ እንደሚጠበቅበት ደግሞ ለማስላት ሞክረናል። ስናሰላው አሁን በግብር ከፋይ እየተነሳ ያለውን ቅሬታ የሚያስነሳ እንዳልሆነ በተጨባጭ መረጃ አስደግፈን በሚዲያ መግለጫ ሰጥተናል። ለምሳሌ አንድ ሚሊየን አመታዊ ሽያጭ አለው ተብሎ የተገመተለት ግብር ከፋይ ከንግድ ትርፍ ግብር አኳያ በቁርጥ ግብርና ስላካለ ሊከፍል የሚችለው አስራ ዘጠኝ ሺህ ብር ነው። ሌሎችም እንደዚሁ በተመሳሳይ መንገድ እየከፋፈል ምስልላይ አምስት ሺህ ስድስት ሺህ ነው፣ ሰባት ሺህ እንደዚህ ነው ትሬግብር የሚከፍለው። አሁን የነጋዴው ማህበረሰብ በአመት ከስድስት ሺህ እስከ ዘጠኝ ሺህ መክፈል የማይችል ከሆነ የከተማ ልማት እና የህዝቡ የልማት ጥያቄ በምን አግባብ መመለስ እንዳለበት በአግባቡ ማየት እና መረዳት ይቻላል ብዬ አስባለሁ። ምሳሌ አንድ ተቀጣሪ እንደው መቶ ምናምን ሺህ በግሮሱ ያገኛል ብለን ብንወስድ ከዚህ ተቀጣሪ የሚከፈለው የሚከፍለው ግብርና ታክስ ከሰላሳ ሺህ ያላነሰ ነው። አንድ ሚሊዮኑ ግን አስራ ዘጠኝ ሺ ነው እየከፈለ ያለው። ስለዚህ በዚህ መንገድ ማነጻጠርና ማየት ራሽናል መሆን በጣም ተገቢ ነው ብዬ አስባለሁ። ወይዘሮ ነጻነት አያይዘው አባ አሁኑ ሰዓት በተለያዩ አቅጣጫ ግብር ተመን በስቶብናል እና ይቀነስልን ጥያቄ እየቀረበ እንደሆነ ተናግረው፣ ነጋዴው ግብር መክፈል ግዴታው እንደሆነ እና በአዲሱ ተመን ላይ ቅሬታ ካለው ደግሞ መነጋገር ተገቢ ነው ይላሉ። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረግ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጀሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደምብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። የአሜሪካ ድምጽ በትናንትናው ምሽት ያነጋገራቸው ነጋዴዎች በበኩላቸው ቅሬታቸውን ለማቅረብና ችግራቸውን ለመናገር ሲሄዱ የሚሰማቸውና መልስ የሚሰጣቸው አካል እንዳጡ ገልጸዋል። በተጨማሪም ወደ ሁለት ሺህ የሚደርሱት የንፋስ ስልክ ላፍቶ ክፍለ ከተማ ነጋዴዎች ተሰባስበው አቤቱታቸውን ሊያቀርቡ ሲሄዱ በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ እንደዚህ ተሰባስቦ መሄድ እንደማይቻል በመግለጽ ፖሊስ እንደተጠራባቸውና ኮሚቴ አቋቁሙ እንደተባሉ ገልጸው ሰሚ አጣን ሲሉ በትናንትናው ምሽት መግለጻቸው ይታወሳል። በተያያዘም በዛሬው እለት ካነጋገርናቸው ነጋዴዎች መካከል አቶ መኮንን አድፍርስ አንዱ ናቸው። አቶ መኮንን የመያድ ፓርቲ አባል እንደሆኑ ገልጸውልናል። በተጨማሪም ደግሞ የሸቀጣ የሸቀጣሸቀጥ ሱቅ አለኝ። እዚያን ንግድ ከጀመርኩ ስድስት ወራት ተቆጥረዋል ብለዋል። እኛ እኮ ማለት ሸቀጣሸቀጥ ስንሰራ አንደኛ በደረሰኛ አይደለም እንገዛው የሚቀናነስልን ምንድን ነው? የቤት ስራ ብቻ ነው የሚቀናነስልን። ስለዚህ እነዚህ ግን አሁን ህጋዊ ሰራተኞች ህጋዊ ወደ ሲስተም ውስጥ የገቡትን ግን ስታካትች የሚገዙት በደረሰኝ ነው። በደረሰኝ ይወራረድላቸዋል የገዙትን ዕቃ። እኛ የምንገዛው ከነጋዴ ከመርካቶ ላይ መኪና እዚህ ደስ እያመጣልን ወይም ደግሞ ተሸካሚዎች እዚህ ደስ እያመጡልን የምንገዛው አነስተኛ አሁን ጫና የመጣበት አነስተኛ ሸቀጣሸቀጥ ሰራተኞች ናቸው ለምሳሌ ያህል ምሳሌ የሚነግሮች ማለት ነው እኔ አሁን ዳታ ሳሰባ ዞሬ ቡና የምትሸጥ ልጅ አለች ቡና የምትሸጥ ልጅ አንድ ሺህ ሰባት መቶ ብር ነው የመጣባት ስለዚህ ቡናውን የምትገዛው በምንድን ነው በደረሰኝ አይደለም ማለት አሁን ገቢዎች የሚሰጠን ማመን ልክ ነው ወደ ሲስተሙ ስንገባ ሂሰቡ፣ ስትገቡ የሚቀናነስላችሁ ነገር ስላለ ያ ተቀናንሶ ወደ አራት ሺህ ብር ወይም አምስት ሺህ ብር አካባቢ ብትከፍል ነው ብሎኛል። እኔ ያ አይደለም ጥያቄ፣ ያንን የማወራረድበት የማቀናነስበት ምንም ነገር የለኝም ነው እያልኩት ያለው። እዚህ ጋ ነው አሁን ከገቢዎች ጋር ምንም ነገር ልንግባባ ያልቻለው። ወይዘሮ ነጻነት አያይዘው በተለምዶ አርከበ እየተባሉ የሚጠሩ አነስተኛና ጥቃቅን በሚል የተሰየሙ ሱቆችን በተመለከተ አሁን እነዚህ ሱቆች በሚሊየን የሚገመት ገንዘብ የሚያንቀሳቅሱ መሆኑ ስለተደረሰበት የቀን ገቢ ግምር ተተምኖባቸዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ